በርካታ የእስያ የአፍሪካና የአሜሪካ ክፍሎች ኤልኒኞ በተባለው የአየር ለውጥ ምክንያት ከፍተኛ ሙቀት ገጥሟቸዋል። በየሶስትና ስድስት ዓመታት በፓስፊክ ውቅያኖስ ጠለል ላይ የሚከሰተው የውሃ ሙቀት ጽንፍ የአየር ሁኔታን ያስከትላል። የአየር ለውጥ በሚያስከትለው ድርቅ ክፉኛ የሚጎዱትም ከሰሃራ በመለስ ያሉት የአፍሪካ ሀገሮች እንደሆኑ የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ባጠናቀረችው ዝርዝር ሪፖርት ጠቅሳለች። አዳነች ፍሳዬ እየታሰማናለች። ሶማሊላንድ ድሀ ከሚባሉት የአፍሪቃ ክፍሎች አንዷ ናት። በገጠር አካባቢ የሚኖሩት ሰዎች ኑሯቸውን ለማሻሻል ደፋ ቀና ይላሉ። ድርቅ ሲታከልበት ግን ከባድ ይሆንባቸዋል። መሐመድ ዕመር የተባሉ አርሶ አደር ስለ ኑሯቸው ይገልጻሉ። እድሜ ሰማንያ ነው። በሰማንያ ዓመታት ሕይወቴ እንዲህ አይነት ድርቅ አይቼ አላውቅም። ብዙ እንስሳትን ገድሎ ከፍተኛ ረሃብ አስከትሏል። አደጋ ላይ ወድቀናል። በጎረቤት ፑንትላንድና በኢትዮጵያ ክፍሎችም ተመሳሳይ የድርቅ ሁኔታ ተከስቷል። የተባበሩት መንግስታት ድርጅት በሶማሊያ ክፍሎች በድርቅ በተመቱ አካባቢዎች የሚኖሩ አንድ ነጥብ ሰባት ሚሊዮን የሚሆኑ ሰዎችን ለማትረፍ በአስቸኳይ ረድኤት እንዲቀርብ ጥሪ አድርጓል። ፒተር ደክለርክ የተባበሩት መንግስታት ድርጅት የሰብአዊ ረድኤት አስተባባሪ ናቸው። ማህበረሰቦች ለህልውናቸው የሚያስፈልገውን ነገር እያጡ ነው። የሰዎች በረሃብ መሞትንና ስደትን ማቆም አለብን። ሰዎች ምግብና ውሃ እንዲሁም ገቢ ፍለጋ ከመሰደድ በስተቀር ሌላ አማራጭ እያጡ ነው። በኢትዮጵያም እንደዚሁ አንዳንድ ገበሬዎች ከረሃብ ለመትረፍ ድንበር ተሻግረዋል። ሐዋ ራያፕ የተባሉ ሴት ስለ ድርቁ ሁኔታ ያብራራሉ። ኢትዮጵያ ውስጥ ድርቅ ከገባ ሶስተኛ ዓመቱ ነው። ድንበሩን ሻገር ብሎ የግጦሽ ቦታ እንዳለ ተነግሮን ነበር። እዚህ ስንደርስ ግን ያገኘነው ነገር የለም ነው ያሉት ራያብ። በህዝብ ብዛት ከአፍሪቃ ሁለተኛውን ቦታ የምትይዘው ኢትዮጵያ በብዙ አስርተ ዓመታት ውስጥ ያልታየ አይነት ከባድ ድርቅ ገጥሟታል። የሀገሪቱ መንግስት አስር ሚሊዮን የሚሆኑ በድርቅ የተጎዱ ሰዎችን ለመርዳት ዓለም አቀፍ ረድኤት እየጠየቀ ነው። ባለፈው ዓመት ከደረሰባት የጎርፍ መጥለቅለቅ አደጋ ገና ያላገገመችው ማላዊም ከባድ የምግብ እጥረት ገጥሟታል። ማላዊቱ አፋቺ ያብራራሉ። ከጎርፍ መጥለቅለቁ አደጋ በፊት ልጄ ደህና ነበር። እህላችንን ካጣን በኋላ ግን ልጄ ታሞ በምግብ እጥረት ተጎዳ። ወደ ሆስፒታሉ የመጣሁትም ህክምናና ምግብ ፍለጋ ነው፣ ይላሉ ሊሳ ፋቺ። የማላዊ ፕሬዚደንት የብሔራዊ ቀውስ አዋጅ አውጀዋል። ሆኖም በአጠቃላይ በከፊል የአፍሪቃ ሀገሮች የተከሰተው የምግብ ቀውስ እየተባባሰ ሊሄድ እንደሚችል ጆሃን ሄፊንግ ጠቁመዋል። ገና ዋናው ቀውስ ይመጣል። ስለሆነም ሁኔታዎች ከመሻሻላቸው በፊት የባሰውን ሁኔታ የምናይ ይመስለኛል። በድርቅ በተጎዱት አካባቢዎች ያሉት ሰዎች ህይወታቸውን ለማትረፍ የሚተማመኑት በረድኤት ላይ በመሆኑ እርዳታ በፍጥነት እንዲደርስ ጥሪ እየተደረገ መሆኑን ባለሙያዎች አስገንዝበዋል።